ሂዩማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ቡድን ያወጣው አዲስ ዘገባ ኢትዮጵያ በአገር ውስጥና በውጭ አገሮች ከሚኖሩ ኢትዮጵያውያን ጋር የሚደረገውን ግንኙነት ለመከታተል በጣም የተራቀቀውን የስለላ ሶፍትዌር ትጠቀማለች ይላል። የአሜሪካ ድምፅ ሬዲዮ ዘጋቢ ማ ቫንደር ዎልፍ ከአዲስ አበባ የላከችው ዘገባ አለ አዳነች ፍሳዬ ታቀርባለች። የኢትዮጵያ መንግስት በዜጎቹ ላይ ለመሰለልና በውጭ ሀገራት የሚኖሩትን ኢትዮጵያውያን እንቅስቃሴን ለመቆጣጠር ሲል ከቻይና ከኢጣሊያና ከጀርመን የተገኙ የተራቀቁ ሶፍትዌሮችን ይጠቀማል ይላል ሂዩማን ራይትስ ዋች ያወጣው ዘገባ። ፌሊክስ ሆን በዓለም አቀፉ የሰብአዊ መብት ድርጅት አፍሪቃን በሚመለከት ጉዳይ ጥናት ያካሂዳሉ። የኢትዮጵያ መንግስት በአገር ውስጥና በውጭ ሀገራት የሚኖሩ ኢትዮጵያውያን ለሚያደርጓቸው የስልክ ጥሪዎችም ሆኑ ለኢንተርኔት የመልእክት ልውውጦች ገደብ የሌለው ተደራሽነት አለው ይላሉ። ኢትዮጵያ ውስጥ በቻይና ለተቀየሰው የኮሚኒኬሽንስ ስርዓት በሀገሪቱ ለሚደረጉት የስልክ ጥሪዎችና ሜታ ዳታዎች ሁሉ ካለምንም ገደብ ተደራሽነት እንዲኖረው ያደርጋል። በውጭ ሀገራት ደግሞ የተወሰኑ የዳያስፖራ አባላት እንቅስቃሴን ኢላማ ለማድረግ በምዕራቡ ዓለም የተሰሩ ቴክኖሎጂዎችን እየተጠቀሙ ነው። እንዲሁ አይነት ቴክኖሎጂዎችን የሚያገኘው ሃኪንግ ቲም ኤን ካምፓኒ ከተባለ ኢጣሊያ ውስጥ ከሚገኝ ኩባንያ ጋማ ከተባለ የጀርመን ኩባንያም ጭምር ነው። የኢትዮጵያ ቴሌኮሙኒኬሽን ኢትዮ ቴሌኮም የተባለው የመንግስት የጥቅሉ ይዞታ ነው። ኢትዮጵያ ውስጥ ሲም ካርድ ማግኘት የሚቻለው የግል የሆኑ ዝርዝሮችን በማስመዝገብ ነው። ይህም ሂማን ራይትስ ዋች እንደሚለው መንግስት የስልክ ጥሪ የሚያደርጉትን ሰዎች ለይቶ ለማወቅ ያመቸዋል። አንድ ትውልድ የኢትዮጵያ የሆነ የአሜሪካ ዜጋ ኮምፒውተሬ ተቦርቡሯል፣ ከአራት ወራት በላይ ለሆነ ጊዜም ስለላ ሲካሄድብኝ ቆይቷል በሚል ባለፈው ወር በኢትዮጵያ መንግስት ላይ ክስ መስርቷል። በተለይም የተወሰነ ዘር ቡድኖች ከውጭ ሀገራት የተደወሉ ስልኮችን ለማንሳት ይሰጋሉ ይላሉ ሆን በምናደርገው ጥናት ከተረዳኑ ነገሮች አንዱ ከውጭ የሚደወልላቸው ግለሰቦች ብዙውን ጊዜ ኢላማ እንደሚደረጉና ከህገወጥ ድርጅቶች ጋር ተነጋገሩ በሚል እንደሚከሰሱ ነው። መረጃ ባይኖርም እንኳን በመንግሥት ላይ በማሴርም ሊከሰሱ እንደሚችሉ ነው የተረዳነው። የኢትዮጵያ ጠቅላይ ሚኒስትር ልዩ አማካሪ ሚኒስትር ጌታቸው ረዳ ሂማን ራይትስ ዋች የሚለውን አስተባብለዋል። ድርጅቱ ከሞላ ጎደል በክልሉ ለሚፈጠር ችግር ሁሉ ኢትዮጵያን መክሰስ እንደ ልምድ ይዞታል። ኢትዮጵያ ውስጥ ለሚደረግ ነገር ሁሉም ለአሉታዊ ምላሽ ይሽቀዳደማል ሲሉ አቶ ጌታቸው ረዳ አስገንዝበዋል። ሚኒስትሩ አያይዘውም መንግሥት የተቃዋሚዎችን የስልክ ንግግር ለመከታተል ተግባር ገንዘብ አያባክንም፣ እንዲህ አይነቱ ክስም ከቁም ነገር አይቆጠርም በማለት አጣጥለውታል።